የተለያዩ የአፍሪቃ ሀገሮችና አካባቢዎች በኤልኒኞ የአየር ለውጥ እየተመታ ባለበት የደቡብ አፍሪቃ ግብርና ዘርፍ በከፋ የሙቀትና ንዳድ ማዕበል መጠቃቱ ተዘግቧል። ቱሶ ኩማሎ ያጠናቀረውን የዚህን አጭር ዘገባ ዝርዝር አሉላ ከበደ ያቀርባል። የአየር ንብረት ጠባይ አዋቂዎች የደቡብ አፍሪካውን ደርቅ በሀያ ሶስት አመታት ውስጥ ታይቶ የማያውቅ ብለውታል። ምክንያት ኤልኒኞ ፓሲፊክ ውቅያኖስ ክልል የባህር ወለልን የሚያግለውና በየጥቂት ዓመታቱም እየተመላለሰ የሚስተዋለው ዓለም አቀፍ አየር ንብረት ጠባይ አዋኪ ክስተት ነው። የሜትሮሎጂ ባለሙያዎች ኤልኒኞን ዘንድሮ በምስራቅና ደቡብ አፍሪካ ሀገሮች በአንድ በኩል ድርቅ፣ በሌላው ደግሞ ጎርፍ ያስከትላል ብለዋል። ደቡብ አፍሪካ በዚሁ ሳቢያ እስካሁን ላለፉት ሁለት የክረምት ወራት ከመደበኛው በታች የሆነ የዝናብ መጠን አስመዝግባለች። ፍራንሷ ኤልግሪች የሳይንሳዊና የኢንዱስትሪ ምርምር መማክርት ተቋም ሲኤስአይአር የጥናት ባለሙያ ናቸው። በያዝነው ዓመት የአየር ሙቀት መጠን ሪከርድ መሰበሩን ያሳያል። ምክንያቱም ኤልኒኞ ነው፣ ነው ያሉት። በዚህም ሳቢያ አርሶ አደሮች ሁለት ነጥብ አምስት ሚሊዮን ሄክታር የበቆሎ ምርት ሶስት ነጥብ ስምንት በመቶ ያነሰ ይደርሳቸዋል ነው የሚሉት። አንድም አንድምታው ይኖራል። አሁን ያለው የበቆሎ ዋጋ አምና በ67 መቶ ያህል ይበልጥ ነበር። ቢጫ በቆሎ ከአምናው ዋጋ በአርባ አምስት ከመቶ አሻቅቧል። ስለዚህ ይህ ሁሉ አንድምታ የአየር ጠባይ መለወጡ የዚህም ሁኔታ የምግብ ምርት ዋጋ እንዲወደድበት አድርጓል። የደቡብ አፍሪካ መንግስት ኳዙሉ ናታል እና ፍሪ ስቴት የተባሉትን ክፍለ ሀገሮች በውሃ እጥረት ምክንያት በአደጋ ላይ ያሉ አካባቢዎች ሲል ፈርጇል። ሊምፖፖ እና ሁለት ተጨማሪ ክፍለ ሀገሮችን አክሎ ሌሎች አካባቢዎችም ከግብርናው የተያያዘ በአደጋ ላይ ያሉ ሲል ይፋ አድርጓል። መታወጁ መንግስት ጣልቃ ገብቶ እርምጃ እንዲወስድ መንገድ ያመቻቻልም ተብሏል። የደቡብ አፍሪካ መንግስት የውሃ እጥረቱን ለማስወገድ ሀያ አምስት ሚሊዮን ዶላር መድቧል። ውሃ በበርሜል ለማድረስና ለጉድጓድ ቁፋሮ ጭምር የሚውል መሆኑም ተገልጧል።